The voice of America. Be away. Ye, ya, Adams Radio Abano. <music> ጤና ስጥልን እንደምናመሻችሁ፣ አድማጮች በ1431 መካከለኛ ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ዝግጅታችንን ይዘን ቀርበናል። አስተናጋዳችሁ ቆንጂት ታዬ ነኝ። የአልሸባብ ታጣቂዎች በሰሜን ምስራቅ ኬንያ ጋሪሳ ዩኒቨርሲቲ ላይ ጥቃት አድርሰው ቢያንስ 17 ሰው ገደሉ የምሽቱ ዋና ዜናችን ይሆናል። ኢትዮጵያ በዩናይትድ ስቴትስ ሲያትል ዓለም አቀፍ የቡና ትሬት በከፍተኛ ደረጃ እንድትተዋወቅ ተመርጣለች። ከአዲስ አበባ ዘገባ አለን። ወደ ሲያትሉ ዝግጅት የሚሄዱ ሰዎች የሚያገኙት ጥቅም በሁለት መንገድ የሚታይ ነው። አንደኛ አንዳንድ ቡና አብቃይና ላኪዎች ፉክክሩ ምን እንደሚመስል እንዲመለከቱ እድል ይሰጣል። ሰባት መቶ የተለያዩ ዝግጅቶችን ያያሉ። በኢትዮጵያ የዩኤስኤአይዲ የኢኮኖሚ እድገት ኃላፊ ጌሪ ሮቢንሰን ድምጽ ነው የሰማ ነው። ዘገባው ከዜና በኋላ ይቀርባል። ሌላም ዝግጅት አለን። ስልጣን ላይ ያሉ ሰዎች ህዝብ ለዋላዊነቱን የሚገልጽበትን ምርጫ ተጠቅሞ ይሆነኛል የሚለውን ሰው አሁን ስልጣን ላይ ካለው በተለየ መልኩ ሲገልጽ ያንን ለመቀበል ፈቃደኛ ሆኖ መገኘት አንደኛ፣ በዋነኛነት ተምሳሌት የሚሆን ሁለተኛ፣ የናይጄሪያ የምርጫ ተቋም ይሄን ምርጫ ያካሄደው እጅግ ፈታኝ በሆነ የፖለቲካና የጸጥታ ሁኔታ ውስጥ ሆኖ ነው። በናይጄሪያው ምርጫና በውጤቱ ዙሪያ ትንታኔ የሰጡን ዶክተር ሶሎሞን ደርሶ በአዲስ አበባ የሚገኘው የደህንነት ተቋም የሰላም ጥናት ባለሙያ ናቸው። በደቡብ ሱዳን ጉዳይ ላይ ያተኮረ የባለሙያ ትንታኔም አለን። እስከ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ፕሮግራማችንን ሀይሉ ታምራት ይመራል። ወደ ዜናው እንለፍ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የአልሻባብ ታጣቂዎች በሰሜን ምስራቅ ኬንያ፣ ሶማሊያ ድንበር ላይ በሚገኘው ጋሪሳ ዩኒቨርሲቲ ላይ ዛሬ ጠዋት አደጋ ጥለው ቢያንስ 17 ሰዎችን ገድለው ከስድሳ በላይ አቆሰሉ። ጥቃቱ ከተፈጸመ በኋላ በመቶዎች የሚቆጠሩ ሰዎች ወይም ተማሪዎች ያሉበት እስካሁን እንደማይታወቅ ተነግሯል። ጥቃት አድራሾቹ ቁጥሩ ያልታወቀ ሰው በታጋችነት መያዛቸውም ታውቋል። የዩኒቨርሲቲው ሰራተኞች በሙሉ በደህና ሁኔታ መገኘታቸውን የኬንያ የአደጋ መቆጣጠሪያ ማዕከል አስታውቆ 535 ተማሪዎች ግን በምን ሁኔታ ላይ እንደሚገኙ አልገለጸም። ሰራተኞቹ ተማሪዎቹን ሁሉ ለማግኘት እያገዙ መሆናቸውን የማዕከሉ ባለሥልጣናት ተናግረዋል። ወደ አካባቢው ታንኮች እየተንቀሳቀሱ መሆኑንና የተያዙትን ለማስለቀቅ መታቀዱን ጋሪሳ ከተማ ውስጥ የሚገኝ የቪኦኤ ሪፖርተር ዘግቧል። ጥቃቱን ያደረሱት ስንት ታጣቂዎች እንደሆኑ አልተገለጸም። አንድ ተጠርጣሪ ለማምለጥ ሲሞክር መያዙንና ጥቃት አድራሾቹ በተማሪዎች መኖሪያ አዳራሽ ውስጥ መከበባቸውን የኬንያ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ጥቃቱ ከተጀመረ ከጥቂት ደቂቃዎች በኋላ የሶማሊያው የሽብር ቡድን አልሻባብ ኃላፊነቱን ወስዷል። የቡድኑ ሐሳብ የሚቃወሙትን ሁሉ መግደል መሆኑን አንድ የአልሸባብ ቃል አቀባይ እንደነገረው የፈረንሳይ የዜና ወኪል ዘግቧል። ይህንን አስከፊ ያሉትን የሽብር ጥቃት ዩናይትድ ስቴትስ በብርቱ እንደምታወግዝና ሽብርተኝነትን ለማጥፋት ሀገራቸው ከኬንያ መንግስትና ሕዝብ ጋር እንደምትቆም በኬንያ የዩናይትድ ስቴትስ አምባሳደር ሮበርት ጎዴት አስታውቀዋል። የአልቃይዳ ታጣቂዎች ደቡብ የመን ውስጥ የሚገኝ አንድ እስር ቤት ወርረው ሶስት መቶ የሚሆኑ እስረኞችን ማስለቀቃቸው ተገለጸ። በሌሎች የሀገሪቱ ክፍሎች ውስጥ ደግሞ በሺያዎቹ ሁጤ አማጽያንና በመንግሥቱ ደጋፊ ኃይሎች መካከል የተጀመረው ጦርነት ዛሬም ቀጥሏል። አልማካላ በሚባለው አካባቢ ከሚገኘው እስር ቤት ዛሬ እንዲያመልጡ ከተደረጉት መካከል የአልቃይዳ በአረቢያ ልሳነ ምድር መሪ የሆነ ኻሊድ ባታርፊ የሚባል ሰው እንደሚገኝበት የጸጥታ ባለሥልጣናት ተናግረዋል። በሌላ ዜና ደግሞ አንድ የሳዑዲ አረቢያ የወሰን ጥበቃ ጓድ አባል ዛሬ መገደሉን የሳዑዲ አረቢያ ዜና ወኪል ዘግቧል። ወታደሩ የተገደለው ከየመን ግዛት በተተኮሰ ጥይት መሆኑም ተገልጿል። የዚህ ወታደር መገደል ሳዑዲ አረቢያ በሁጤዎቹ አማጽያን ላይ ጥቃት ከከፈተች ወዲህ ባለፈው አንድ ሳምንት ጊዜ ውስጥ የመጀመሪያው በሕይወት ላይ የደረሰ ጉዳት መሆኑ ነው። አማጽያኑ ጥቃታቸውን እየገፉ አሁን ሳዑዲ አረቢያ የሚገኙትን ፕሬዚደንት አብድራቡ መንሱር ሀዲን የሚደግፉት የመንግስት ወገኖች ጠንካራ ይዞታ መሆኗ ወደሚነገረው አደን ከተማ ማዕከል እየገሰገሱ መሆናቸው ተገልጿል። በኢራን የኒውክሌር መርሃ ግብር ላይ ሎዛን ስዊትዘርላንድ ላይ እየተካሄደ ያለው ድርድር ግዙፍ እርምጃ መደረጉን የኢራን የውጭ ጉዳይ ሚኒስትር ያባድ ዛሪፍ ባስታወቁም፣ ይሁን እንጂ የተደረሰበት ስምምነት እስካሁን የለም። የውጭ ጉዳይ ሚኒስትሩ ይህንን መግለጫ የሰጡት ኢራንና የስድስቱ ኃያላን መንግስታት ተደራዳሪዎች አንዳች ስምምነት ላይ ለመድረስ በራሳቸው ላይ ያስቀመጡት ቀነ ገደብ ካለፈ በኋላ ለሁለተኛ ቀን እየተካሄደ ባለው ድርድር ጣልቃ ለእረፍት ሲወጡ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሲሰጡ ነው። ዛሪፍ ዛሬ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና ከሌሎችም የኢራን ኤክስፐርቶችና ዓለም አቀፍ ወኪሎች ጋር ሆነው ለተራዘመ ሰዓት ውይይት ላይ እንደተቀመጡ ነው። ሁለቱም ወገኖች በንግግሮቻቸው ወደፊት እየገፉ ቢሆኑም እስካሁን ግን የፖለቲካ መግባባት ላይ አለመድረሳቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪ ሀሪፍ ተናግረዋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አንድ ሰዓት ተኩል እስከ እንድትቆዩ ወደ ቆንጅት ልመልሳችሁ። የዓለም ዜናዎቹን አደመጥን። በቅድሚያ ወደምናቀርበው ዘገባ እንለፍ። ኢትዮጵያ ከአንድ ሳምንት በኋላ በዩናይትድ ስቴትስ ሲያትል ከተማ በሚካሄደው ዓለም አቀፍ የቡና ትርኢት በጉልህ የምትተዋወቅ ወካይ ሀገር ሆና መመረጧ ተገልጿል። ዝግጅቱ ከፍተኛ ደረጃ ያለውን ቡናዋን ለማሳየትና ግንዛቤ ለመፍጠር ለኢትዮጵያ እድል የሚሰጥ መሆኑን ኤ ኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤ አይዲ አስገንዝቧል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ቀጥሎ ይቀርባል። በአሜሪካ የስፔሻሊቲ ቡና ማህበር የተዘጋጀው የቡና ትርኢት በየአመቱ የሚካሄድ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 9 እስከ 12 የሚካሄደው የዘንድሮ ትርኢት ግን ኢትዮጵያ የምትጎላበት እንደሚሆን ተገልጿል። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የኢኮኖሚ እድገትና ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ለቪኦኤ እንዳሉት ኢትዮጵያ ወካይ ሀገር ሆና ተመርጣለች። እንደ እርሳቸው አባባልም ይህ ከፍተኛ ጠቀሜታ ያለው እድል ነው። ይህ ማለት ኢትዮጵያ በዝግጅቱ ሁሉ በጉልህ ትተዋወቃለች ማለት ነው። የተለዩ የግብይት ሰነዶች ይኖራሉ። የተለየ የኢትዮጵያ ቦታም ይኖራል። ሐሳቡ ምንድን ነው? በጉባኤው ላይ ለመሳተፍ ከሚገኙት ከአስር ሺህ በላይ ሰዎች መካከል የኢትዮጵያን ጠቃሚነት ማጉላት ነው። ኢትዮጵያ የቡና የትውልድ ቦታ እንደመሆኗ መጠን በቡና ጠጪዎች፣ በቡና አምራቾች እና በቡና አዘጋጆች መካከል የተለየ ቦታ ትይዛለች። እናም ይህ ዝግጅት ከፍተኛ ደረጃ ያለውን ቡናዋን ለማሳየትና ስለ ቡናዋም ግንዛቤን ለመፍጠር ለኢትዮጵያ ዕድል የሚያስገኝ ነው። የሲያትሉ የቡና ንግድ ትርኢት ኢትዮጵያውያን አምራቾች፣ አዘጋጆችና ላኪዎች የንግድ ትስስር እንዲፈጥሩ የሚረዳ መሆኑንም ሚስተር ሮቢንስ አብራርተዋል። ወደ ሲያትሉ ዝግጅት የሚሄዱ ሰዎች የሚያገኙት ጥቅም በሁለት መንገድ የሚታይ ነው። አንደኛ አንዳንድ ቡና አብቃይና ላኪዎች ፉክክሩ ምን እንደሚመስል እንዲመለከቱ ዕድል ይሰጣል። ሰባት መቶ የተለያዩ ዝግጅቶችን ያያሉ። ሌሎች አገሮች ምን እያመረቱ እንደሆነ፣ ለቡናቸው ዋጋ እንዴት እንደሚሰጡ፣ እንዴት እንደሚነግዱ ያያሉ። እናም በጣም አስፈላጊ የሆነውን የገበያ ቦታ አስመልክቶም ግንዛቤ ይወስዳሉ። ራሳቸውን ችለው ወደ ኢትዮጵያ መጓዝ የማይችሉ ዓለም አቀፍ ሸማቾችም የኢትዮጵያን ላኪዎች አዘጋጆችና አምራቾች የማግኘት ዕድል ያገኛሉ። የቡናው ሁኔታ ምን እንደሚመስል በተሻለ ሁኔታ ለመረዳትና በእነዚህ የንግድ ትርኢቶች ላይ በጣም አስፈላጊ የሆነውን ግንኙነት ለመፍጠር በገዥና በሻጭ መካከል ደግሞ የግዥ ውል ለመፍጠር ይረዳቸዋል። ወደ ሲያትል ከሚያመሩት ኢትዮጵያውያን ተሳታፊዎች መካከል ያኮፊ ሮስተርስ የተባለው ድርጅት ባለቤትና ስራ አስኪያጅ ሳራ ይርጋ አንዷ ናት። በተለይ ኢትዮጵያ በዝግጅቱ እንድትጎላ መመረጧ የሚገኘውን ጥቅም እንደሚጨምረው ታምናለች። እኔ አሁን የምጠብቀው ዓለም ሁሉ ወደዛ ወደ ኢትዮጵያ ፓቪሊዮን የሚመጣ ነው የሚመስለኝ። ምክንያቱም በትልቅ ትኩረት ተሰጥቶት ፕሮሞት እየተደረገ እየተዋወቀ ያለ ነገር ስለሆነ ና ለእኛ በጣም ትልቅ እድል ነው። ሌላ ጊዜ ቢሆን ሩቲን ነገር ነው፣ ሁሉም ኦፖርቹኒቲ ነው ያለው። ኢትዮጵያ ተመርጣ ግን እንደ ቡና መገኛ ሀገርነቷ ያ ክብር ተሰጥቷት ደግሞ የተለየ አይነት ዝግጅት ሲኖር እርግጠኛ ነኝ በጣም እዛ የሚመጣ በሙሉ የኢትዮጵያን ፓቪሊዮን ሳይሄድም ከዛም ደግሞ የእኛን ማንነት የቡናችንን ጥራትና ለቡናችን የምንሰጠው ነው ክብር ሳያ አይሄድም ብዬ አስባለሁ። ኢትዮጵያ የተመረጠችበት የዘንድሮው የቡና ትርኢት የዚች ሀገር ተሳታፊዎች ቁጥር እንዲጨምር ምክንያት ሆኗል። በዩኤስኤአይዲ የግብርና እድገት ፕሮግራም የውጭ ንግድ ስራ አስኪያጅ ብስራት ኤርሚያስ ይህንኑ የሚያብራራው፣ ባለፈው አመት ብንመለከት ከ15 እስከ 20 የሚሆኑ ኤክስፖርተሮች ብቻ ነው በዚህ እንትን ላይ የተሳተፉት የነበረው። አሁን ግን ከአርባ ያላነሰ ይበልጣል ብለን ነው እኛ የምናስበው ነገሮች ተሳክተው የሚሆን ከሆነ ከአርባ በላይ ኤክስፖርተሮች ይሳተፋሉ ብለን ነው እየገመትን ያለ ነው። በዛ ልክ ነው ዝግጅቱ የተደረገው። በቡና ምርትና ንግድ ዘርፍ የተሰማሩ ኢትዮጵያውያን በእንደዚህ አይነት ታላላቅ መድረኮች ይሳተፉ ዘንድ ስራዎች ሲሰሩ መቆየታቸውም ተገልጿል። በዩኤስአይዲ በሚደገፈው የግብርና ምርት ንግድ መሪ ሴቶች ጥምረት ፕሮግራም የስርዓተ ጾታ ቡድን መሪ ራሄል ተሰማ እንዳለችው በተለይ ሴቶቹ መረጃ ያገኙ ዘንድ የተለያዩ ጥረቶች ተደርገዋል። አንደኛው የፕሮጀክታችን አላማ ምንድን ነው፣ በግብርና ንግድ ዙሪያ ላይ ያሉ ሴቶች መረጃ እንዲያገኙ ማድረግ፣ እንደዚሁም የገበያ እድሎችን እንዲያገኙ ማድረግ ነው። ከዚህ በመነሳት አሁን በቅርቡ በሚደረገው ዝግጅት ላይ ደግሞ ቡና ላይ አምራች ነጋዴዎች እና እንደዚሁም ኤክስፖርተሮችን ጨምሮ እኛ ፕሮጀክት ውስጥ ለሚሳተፉ መረጃውን በማስተላለፍ እና እንደዚሁም የተለያዩ ድጋፎችን በማድረግ ለምሳሌ የተለያዩ ስፖንሰሮች አሉ። ከእነሱ ጋር እንዲገናኙ ማድረግ እና ሪከሜንዴሽኖችንም እንሰጥ ነበረ። ሰሞኑን ወደ ሲያትል ከሚያመሩት ተሳታፊዎች የተወሰኑት የገንዘብ ወጫቸው የተሸፈነው በዩኤስ አይዲ ነው። የገንዘብ ድጋፍ የሚደረገው በተለይ ከዚህ ቀደም እንደዚህ ባሉ ታላላቅ የቡና ዝግጅቶች ላይ ላልተሳተፉት እንደሆነ የድርጅቱ የስራ ኃላፊዎች አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በቀጣዩ ዘገባ ደግሞ የናይጄሪያው ምርጫ በተቃዋሚው ሙሐማዱ ባህሪ አሸናፊነት መቋጨቱ ለሀገሪቱ የመጀመሪያ፣ ለአፍሪቃ ሀገሮች ደግሞ ሰፊ ምሳሌነት እንዳለው ያወያየናቸው አንድ የፖለቲካ ተንታኝ አስታውቀዋል። አዲስ አበባ በሚገኘው የደህንነት ጥናት ተቋም የሰላምና የግጭት ማስወገድ ባለሙያ የሆኑት ዶክተር ሶሎሞን ደርሶ ለናይጄሪያ የምርጫ ስኬት የፖለቲካ ፈቃደኝነት፣ የተቋማት ጥንካሬና ነፃነት እንዲሁም ህዝባዊ መነሳሳት ወሳኝ ናቸው ይላሉ። ሄኖክ ሰማእግዜር አነጋግሯቸዋል። ፕሬዚዳንታዊ ምርጫ ምናልባትም ታላቅ ቦታ ሊሰጥ የሚቻል ተብሎ ሊባል የሚችል ክንውን ነው ያሉ የፕሬዚዳንት ጉላክ ጆናታን ምንም ማቅማማት ያልታየበት ገና ውጤቱ ሀገሪቱ የምርጫ አካሄድ ኮሚሽን ሳይታወጅ አስቀድሞ ለተፎካካሪው ማለትም ሙሐመድ ጀነራል ሙሐመዱ ቡሃሪ እንኳን ደስ አለውት ብለው የስልክ ጥሪ ማድረጋቸው በጣም በጣም ከፍተኛ ቦታ ከሚሰጠው ክንውን ውስጥ አንዱ ነው። በዚህ በተካሄደው የናይጄሪያ ምርጫ በሀገሪቱም ለመጀመሪያ ጊዜ የተሸነፈ ሰው ለአሸናፊው ሽንፈቱ በመረጋገጥ ባለበት ኦቶሪቲ ሳይደረግ አስቀድሞ ሽንፈቱን ተቀብሎ ለአሸናፊውም ደግሞ እንኳን ደስ አለህ እና መልካም ምኞት ገልጹ የመግለጽ ሁኔታ በናይጄሪያ በጣም ለመጀመሪያ ጊዜ የተደረገ ነገር ነው። ለአፍሪካ ደግሞ እጅግ ታላቅ ምሳሌን የሚሆን ነገር ነው። አንዱ ትልቁ ችግር በ የተለያዩ የአፍሪካ ሀገራት እንደሚታየው በምርጫ ጊዜ ተሸናፊ ወገኖች እሺ ብለው ምርጫን በጸጋ ተቀብለው ምርጫ የሕዝብ ሉዓላዊነት መገለጫ እንደመሆኑ መጠን እሱን አክብረው ላሸነፈው እንኳን ደስ አለ ብሎ መግለጽ ብዙም የተለመደ አይደለም። ብዙም የተለመደ አይደለም። ሩቅ ሳንሄድ በናይጄሪያ ከአምስት ዓመት በፊት የተካሄደው ምርጫ ብንመለከት ያኔ ፕሬዚዳንት ጉድላክ ጆናተን ከማህሙድ ቡሃሪ ጋር ባደረጉት ፉክክር ከምርጫው በኋላ እንዲያውም ሁከት ነበረ የምርጫው ውጤት ያለመቀበል ሁኔታ ነበር ኖርዘን ናይጄሪያ እንዴት ትመለከተዋለህ ምን ለውጥ አመጣ በናይጄሪያ እንግዲህ በአጠቃላይ ግጭትን ለማስወገድ እንደዚሁም ደግሞ በዴሞክራሲው ሂደት እና በተቋማት ነጻነት ላይ የተመዘገቡ የተገኙ ምን ውጤቶች አሉ ምንድን ነው ለውጥ ያመጣው በናይጄሪያ በናይጄሪያ እንግዲህ አንድ በዋነኛነት ያመጣው ለውጥ ምንድን ነው? በስልጣን ላይ ያሉ ሰዎች ህዝብ ሉዓላዊነቱን የሚገልጽበትን ምርጫ ተጠቅሞ ይሆነኛል የሚለውን ሰው አሁን ስልጣን ላይ ካለው በተለየ መልኩ ሲገልጽ ያንን ለመቀበል ፈቃደኛ ሆኖ መገኘት አንደኛ በዋነኛነት ተምሳሌት የሚሆን ፣ ሁለተኛ የናይጄሪያ የምርጫ ተቋም ማለትም የኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን የሚባለው ይሄን ምርጫ ያካሄደው በጣም እጅግ ፈታኝ በሆነ የፖለቲካና የጸጥታ ሁኔታ ውስጥ ሆኖ ነው። ፖለቲካውን በተመለከተ ናይጄሪያ በዚህ ምርጫ ምክንያት እጅግ በጣም ፉክክሩ በጣም የተቀራረበ ነበረ። እንዲሁም ደግሞ የተለያዩ የግጭት ክስተቶች ሲከሰቱበት የነበረው የነበረበት ሁኔታ ነው የነበረው እና ይሄ በነበረበት ሁኔታ የናይጄሪያ ኢሌክሽን ኮሚሽን በጣም ፕሮፌሽናል እና የነካልም ወይ ምርጫው እንዲካሄድ በተለይም ደግሞ ሰዎች ድምጻቸውን ከሰጡ በኋላ የድምፅ ቆጠራ ሂደቱ ለህዝብ ትራንስፓረንት በሆነ መልኩ እያንዳንዱ ደረጃ ላይ እየተካሄደ የነበረበት ሁኔታ ነው። ያ እንግዲህ የሚያሳየው ምንድን ነው የኤሌክቶራል ኮሚሽን ሮል እንዴት መሰረታዊ እንደሆነ ነው እንግዲህ የማረጋገጫ ማህተሙን በተለይ ለናይጄሪያ የምርጫ ኮሚሽን የአፍሪካ የምርጫ ታዛቢዎች፣ የዓለም አቀፍ የምርጫ ታዛቢዎች የሰጡት ነው። የናይጄሪያ የሲቪክ ማህበራትም እንደዚሁ ምናልባት በተለይ አሰባሰቡ ላይ አንዳንድ ስጋት እንዳለ የገለጹ ቢሆንም በአጠቃላይ ግልጽ በሆነ ሁኔታ የተቆጠረ ምርጫ ነው። በዚህ ዓመት በርካታ የአፍሪካ ሀገሮች ናቸው ወደ ምርጫ የሚገቡት። ከነዚህ መካከል ኢትዮጵያ ያለችበትና እስቲ የንጽጽር የፖለቲካ ትንተና እንዲሰጡኝ የምፈልገው እዚህ ላይ ነው። በተቋማት ነፃነት እንደዚሁም ደግሞ ሁሉን ያሳተፈ የዜጎች ይሁንታን ያገኘ ፓርቲ ሀገር የሚያስተዳድርበት የኢትዮጵያ የምርጫ ሂደት እና የናይጄሪያን የምርጫ ሂደት ሲመለከቱ ምን አንድ የሚያደርግ ምን የሚያለያዩ ነጥቦች አሉ? ትልቁና ወሳኙን የሆነ ልዩነት የፈጠረው ከሁለት ሺ አስራ አንዱ የናይጄሪያ ምርጫ በተለየ ሁኔታ በስልጣን ላይ ያለው ፒዲፒ የሚባለው ፓርቲ አብሶሉት የሆነ ዶሚነንስ የነበረበት ሁኔታ አልነበረም የነበረው። አሁን በተካሄደው ምርጫ መሐመድ ቡሃሪ የሚመሩት የተቃዋሚ ፓርቲ የተለያዩ የፖለቲካ አመለካከት ያላቸውን የተለያዩ ቡድኖች በአንድ ላይ አድርጎ ትልቅ የሆነ ፈታኝ የሆነ ውድድርን ለ በስልጣን ላይ ላለው ፓርቲ ያመጣበት ሁኔታ ነው ያለው። ይኸውም ደግሞ በስልጣን ላይ ያለው ፓርቲ የነበረው ከፍተኛ የሆነ ዶሚነንስ በጥያቄ ውስጥ እንዲገባ ያደረገበት ሁኔታ ነው የነበረው። ይሄ መሰረታዊ የሆነ ልዩነት ነው ከኢትዮጵያ ጋር። ኢትዮጵያ አሁን ባለችበት ሁኔታ በስልጣን ላይ ያለው ኤፒአርዴፍ አሁንም ትልቅ የሆነ ዶሚናንስ ነው ያሉ። ኦፖዚሽን ፓርቲዎች አንደኛ ፍራግመንት ናቸው። ሁለተኛ ይሄ ነው የሚባል አሁን ናይጄሪያ ላይ ያየነውን ተቃዋሚ ፓርቲ በስልጣን ላይ ያለውን ፓርቲውን በትልቅ ሁኔታ ፈተና ውስጥ ሊከት የሚችል ፉክክር የሚያመጣበት ሁኔታ ያለ አይመስልም። እንግዲህ ሂደቱም እንዳለ ሆኖ ውጤቱ ደግሞ ግልጽ ነው። አንድ ገዢ ፓርቲ ወደ ተቃዋሚ ፓርቲ የስልጣን ሽግግር እየተካሄደበት የሚካሄድበት ነው የሚሆነው። የናይጄሪያ ምርጫ ከአዲስ አበባ ትንተና የሰጡን ዶክተር ሰለሞን ደርሶ በደህንነት ጥናት ተቋም አይስስ የሰላምና ግጭት ማስወገድ ባለሙያ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ ን የሚኖር ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። አብራችሁን ቆዩ። በዲሞክራሲ ፕሮግራም ወደ አሰናዳ ነው ዝግጅት እናልፋለን። ቀጣዩ የደቡብ ሱዳን የሰላም ድርድር የተፋላሚ ወገኖቹ ባልተስማሙባቸው ጉዳዮች ላይ የመጨረሻ የውሳኔ ሀሳብ የሚያቀርብ ሊሆን እንደሚችል አንድ የጸጥታ ጉዳዮች ተንታኝ ተናገሩ። በኢጋድና በአፍሪቃ ህብረት የጸጥታ ጉዳዮች ተንታኝ የሆኑት ዶክተር መሀሪ ታደለ ማሩ ለአሜሪካ ድምጽ እንዳብራሩት የብሔራዊ አንድነት የሽግግር መንግስት ለመመስረት የተቀመጠው የጊዜ ሰሌዳም ክለሳ ያስፈልገዋል። የፕሬዝደንት ሳልቫ ኪር ማያርዲት መንግስት በመጪው ሐምሌ ወር ላይ በሽግግር መንግስት እንዲተካ የጊዜ ሰሌዳው ቢጠይቅም ድርድሩ በመቋረጡ ምክንያት ያ ሊሆን እንደማይችል እየታየ ነው። ዶክተር መሀሪ ታደለ ማሩን በአዲስ አበባ ያነጋግራቸው ዘጋቢያችን እስክንድር ፍሬው ነው። ከአንድ ወር በፊት የተቋረጠውን የሰላም ድርድር ለማስቀጠል የአሜሪካና የኖርዌ ልዩ ልኡካን የያዙትን ጥረትና ያለውን ተስፋ በማስረዳት ይጀምራሉ ዶክተር መሀሪ። ድርድር ለመግባት እንኳን ችግር ሚያስፈጥር አይመስለኝም። ካሁን በፊትም ድርድር ለመጀመሩ ወይ ለማካሄድ አይደለም ችግሩ፣ ድርድሩ ቋጭቶ ወደ ሽግግር መንግሥት የመግባቱ ጉዳይ ነው ችግር የነበረው። ይሄ ችግር በቀላሉ ይፈታል ብዬ አልገምትም። ዞሮ ዞሮ ኢጋድ የመራሹ የድርድር ሂደት በቀጣዩ የተወሰነ መቋጫ ይኖረዋል የሚል እምነት አለኝ። ይሄውም አንደኛው በሁለት መንገድ ነው። አንደኛው ከኢጋድ በኩል አሁን የመጨረሻውን ሀሳብ እነሱ ተደራድረው የሚወስኑት ሳይሆን ወይ የሚቀበሉት ወይ ደግሞ ማይቀበሉት የውሳኔ ሀሳብ የሚያቀርብ ይመስለኛል። ይሄ እንዲቀበሉ የሚደረግ ጥረት ሊሆን ይችላል፣ የትሮይካ ጉዞም እንጂ ካሁን በፊትም ድርድር ለመቀጠል አለመቀጠል አልነበረም ችግራቸው። ስለዚህ የውሳኔ ሀሳብ ሲቀርብ ምን ይመልሳሉ የሚለው ግን ትልቅ ጥያቄ ነው አሁንም እና የውሳኔ ሀሳቡ ካሁን በፊት የነበሩትን ነጸብራቅ ሆኖ ምናልባትም ከአሁን በፊት የነበረው የድርድር ሂደት ዋና ግብአት ተደርጎ በከፍተኛ ደረጃ ሊቀበሉት ይችላሉ የሚባል እና ከአሁን በፊትም ያጣላቸው ላይ በተወሰነ ደረጃ የውሳኔ ሀሳብ ይዞ የሚቀርብ መቋጫ እንዲኖረው የውሳኔ ሀሳብ ይዞ የሚቀርብ ድርድር ይሆናል ብዬ ገምታለሁ። የመጨረሻው ዶክተር መሀሪ ለምሳሌ ታይም ቴብል ነበረ ጊዜ ሰሌዳ ነበረ። መጋቢት አምስት እንደ አውሮፓውያን አቆጣጠር ስምምነት እንደሚፈራረሙ አጠቃላይ ስምምነት፣ ከዛ በኋላ ቅድመ የሽግግር መንግስት ጊዜ እንደሚኖር፣ ከዛ በኋላ የሽግግር መንግስቱ እንደሚመሰረት። አሁን ያንን የጊዜ ሰሌዳ ማሟላት ይቻላል ከዚህ በኋላ ወይ? ስለዚህ ዘግይተዋል አይመስለኝም። ይሄ የጊዜ ሰሌዳ ማሟላት የሚቻል አይመስለኝም። ክለሳ ያስፈልገዋል። ከአሁን በፊት እንደተደረገው እየተገፋ የሚሄድ የጊዜ ሰሌዳ ይኖረዋል። ምናልባት የአሁኑ ምንድን ነው ጥብቅ የሆነ የመጨረሻውን ጥረት ከኢጋድ በኩል ሊደረግ የሚችለው በሙሉ ተደርገዋል የሚልና የአፍሪካ ሕብረትም በተለይ አምስቱ ከፒስ ኤን ሴኩሪቲ ወይ የጸጥታና የሰላም ምክር ቤቱ የተወከሉት ሰዎች አገሮች ያሉበት የአፍሪካ ይሁንታ እንዳለው የኢጋዱ መራሹ የድርድር ሂደት ከዛም አልፎ የተባበሩት መንግስታት፣ በተለይም ደግሞ የጸጥታ ምክር ቤቱ ሙሉ ይሁንታ ያለው መሆኑን በሚያረጋግጥ መልኩ መልእክቱ የማስተላለፍ ነው የሚሆነው። ከዛ በኋላ የሚመጡት ምንድን ነው የሚሆነው የሚለው እንግዲህ ሰፋፊ የሆኑ አሻግረው ጊዜ ማየት ይቻላል። ሴናሪዮስ ቢውልድ ማድረግ ይቻላል። ከዚህ አንጻር ሲታይ ፐርሃፕስ ለመጀመሪያ ጊዜ ሁሉንም የሚመለከታቸው አካባቢያዊ አህጉራዊና ዓለም አቀፋዊ ኃይሎች በአንድ ላይ ተጠናክረው የሚሰጡት ውሳኔ ይኖራል የሚል ግምት ነው ያለ እንግዲህ። መጋቢት ላይ ስምምነቱ አልተፈረመም። በጊዜ ሰሌዳው መሰረት ቅድመ የሽግግር መንግስቱም በሰአቱ ሊጀመር የሚችልበት ሁኔታ አይታይም። የሽግግር መንግስቱም እንደዚሁ። ይሄ ሁኔታ ደግሞ ወደ ምን ያመራል? ጁላይ ላይ ወይም ሐምሌ ላይ የደቡብ ሱዳን የሽግግር መንግስት ማንዴቱ ወይ ህጋዊነቱ ያበቃል። ይሄን እንዴት ነው አጣጥሞ መሄድ የሚቻለው? አሁን ይሄ መንግስት በዛ ሰዓት የሽግግር መንግስት በቦታው ላይ ካልተተካ እንዴት ነው ሊሆን የሚችለው? ማንዴቱ አሁን ስንናገር የሌጋሊቲ ጉዳይ ነው፣ የህጋዊነት ጉዳይ ላይ ነው እንጂ ተቀባይነት ወይ ሌጅስሜሲ ጉዳይ አይደለ። ሌጅስሜሲ በአሁኑ ጊዜ ይቅርና በፕሬዝዳንት ሳልቫኪር የሚመራው መንግስት በአጠቃላይ ኤስፒኤልኤም የሚባለው ከአሁን በፊት ደቡብ ሱዳንን ለዚህ ለዚህ ነጻነት ያበቃትም ድርጅት ህጋዊነት ሊኖረው ይችል እንደሆነ ነው እንጂ ተቀባይነት ህዝባዊ ተቀባይነት አጥተዋል። ለዚህ ነው በግሌ ወደ ማልቲ ስቴክ ሆልደርስ የሚባለው ኢጋድ ጀምሮት የነበረው የመጀመሪያውን ሂደት እና ያስቀምጦት የነበረው መፍትሄ ካልተመለሰን በስተቀር የዳርፉሩን አይነት የተለያዩ የመበታተን አደጋ እንዳያጋጥም በተለይ በተቃዋሚም በመንግስትም ያሉ ኃይሎች አንድ ላይ ተሰባስበው የመንቀሳቀስ እድሉ እየጠበበ ዳርፉር ላይ እንዳየ ነው። ከሁለት ሬበል ግሩፕስ ና ከሁለት ተደራዳሪዎች ወደ ሀያ ና ሰላሳ የደረሰበት ሁኔታ ነው የተፈጠረው እና የእሱ አይነት ሁኔታ እንዳይፈጠር ስጋት አለ። በአሁኑ ጊዜ ደግሞ በኑዌሮችም በኩል እና ሌሎችም በተለይ በዲንካው ማህበረሰቡ በኩል ያለው የማክረር እና መሪዎችን ስምምነትና ድርድር የሰጠው መቀበል መርህ እንዳይደረግ የሚገፏቸውን አርቆ ፌንስ አርጎ ወይ ከልክሎ ከልሎ ድርድር ማካሄድ ካልተቻለ ያለው አማራጭ ወደ ማልቲ ስቴክሆልደር መንገድ መሄድ ና ይሄም በዩኤን ሴኩሪቲ ካውንስል በኩል ግፊት ሀይል የመጠቀም ጭምር ሊያመጣ የሚችል ማዕቀቡም ጭምር በተለይ በግለሰቦች እና ሀብት ባላቸው ግለሰቦችና በዚህ ምክንያት በቀጥታ ሊሰማቸው የሚችሉ ሀይሎች ላይ በሚያተኩር መልኩ መሄዱ የግድ ነው የሚሆነው። ዶክተር ማሪ ይህንን ከነሱ አይቀር ለምሳሌ መፍትሄ ከመፍትሄ አቅጣጫዎች አንዱ ሲመከርበት የቆየ ነው ተብሎ በአንዳንድ የደቡብ ሱዳን ወገኖች የሚነገር አገሪቷ በዩኤን በላይ ጠባቂነት፣ በዩኤን በሚሾም ሰው እንድትተዳደር የመደረግ አማራጭ ቀርበዋል የሚባሉ ነገሮች አሉ። እነዚህ መረጃዎች ምን ያህል እውነት ሊሆኑ ይችላሉ? እንደ አማራጭ ታየ ብለውስ ነው ያምናሉ ወይ? ደቡብ ሱዳን አሁን ባለው መንግስት ወይም በተቃዋሚዎቹ ወይም በነሱ የመሰረቱ ሽግግር መንግስት ሳይሆን ለጊዜው በዩኤን የበላይ ጠባቂ ነው በተባበሩት መንግስታት ድርጅት እንድትተዳደር የሚል ሀሳብ፣ በግል እንደ አንድ ባለሙያ የሚታየኝ ይሄ የኢጋድ ሀሳብ ይሆናል ብዬ አልገምትም። የኢጋድ አካባቢ በደንብ የሚገነዘብ ድርጅት ስለሆነ እና ሀገሮቹንም ኢትዮጵያም ጭምር በውጭ ሀይል የሚተዳደር ሀገር ይህን ያህል ርቀት ይሄዳል ብሎ ስለማይገምት እና መፍትሄውም እዛ ስለማይሆን ሩት ኮውዙን ወይም መሰረታዊ መነሻ መዘዙ የሚፈታ ስለማይሆን ይህን ያህል ይሄ የሚደገፍ በኤጋድ የሚደገፍ ሀሳብ ነው ብዬ አልገምትም። የሞግዚት አስተዳደር በአካባቢያችን ተመልሶ መፍትሄ ሲያመጣ አይታየኝም። ሀሳቡ የፈነጠቀው የሚመስለኝ በአፍሪካ ህብረት የአጣሪ ኮሚሽኑ በተመለከተ ነው። ይሄም ከተሰጠው እንዴት ራሱ ይጣጣማል ወይ አላቅም። ፋክት ፋይንዲንግ ሚሽን ኢንቨስቲጌሽን አካሂዶ ማንነው ጥፋተኛው ላይ ውሳኔ አስቀምጦ ከዛም ባለፈ ጥፋቱ እንዴት ነው የሚታረመውና አገሪቱ ወደ ስምምነትና ሰላም የምትሄድበትን ሀሳብ ማቅረብ ላይ ነው እንጂ ይህን ያህል የሞግዚት አስተዳደር ደግፎ የሚሄድበት ሁኔታ አይታይኝ። በምስራቅ በምዕራብ አፍሪካ ላይ ሞግዚት አስተዳደሮች የተወሰነ ጊዜ የሰሩበት ሁኔታ ነበረ። በደቡብ አፍሪካም እንደዚሁ። ግን እነዚህ በኮሎኒያሊዝም እንደወጡ ነው እና ምንም አይነት ይህን የሚባል ኃይል ተንቀሳቃሽ ኃይል የታጠቀ ኃይልም ይህን ያህል በነበረበት ሁኔታ አይደለም። በሁለቱ ሶስት ከዛ በላይ ታጣቂዎች የሚፋሉበት ሁኔታም አልነበረም። ይሄ ይሰራል ብዬ በግሌ አልገምትም። ምናልባት ሊሆን የሚችለው ዞሮ ዞሮ አሁን እንደምናየው ሌሎች አካባቢዎች ሶማሊያም፣ አካባቢያችን ያሉት የሶማሊያም ትምህርት ይሰጠናል። ሶማሊያም እዚህ የደረሰችው ረዥም ጊዜ ወስድ ነው። ብዙ ድርድሮች ተካሂደዋል። የወደቁ አሉ። ከነሱ ትምህርት ተወስደዋል። አንዳንድ ሀሳቦች ጥሩ ሀሳቦች ጊዜ ወስደዋል፣ ተቀባይነት የማግኘት ከኢትዮጵያ ሲሰነዘር የነበረው ለደቡብ ሱዳን ሰላም የሰጠው ሰላምን ከአካባቢ የማግኘት ወይ ፒስ ፍሮም ፒስስ የሚባለውን ትራክ ቱኑ የመከተል ና የስልጣን ሽግሽግ ና ሽንሸና ተካሂደው የፌዴራሊዝም አይነት አስንጻ ሀሳብ ተቀባይነት አግኝቶ ወደ አንድ የማምጣት ሀገሮችን እንዳይበታት ነው የመያዝ የመያዣ መንገድ ተደርጎ ፌዴራሊዝም ተጠቅሞበታል። እና ይህን ማስቀጠል ነው እንጂ የሚቻለው ከውጭ የመጣ ኃይል ደቡብ ሱዳንን ሲያስተዳድር እኔ ከማቀው ከምረዳ ከምገነዘበው አይታየኝም መፍትሄም ይሆናል ይሆናሉ አልገምትም። የመጨረሻ ጥያቄ አረገዋለሁ፣ ዶክተር ማሪ ከዚህ በፊት ባደረግነው ቃለ ምልልስ የሰላሙ ድርድር ረጅም ጊዜ መፍጀቱ አይቀርም ብለው ነበር። እርስዎ እንደዚህ በአጭር ጊዜ ሊቋጭ የሚችል አይደለም ብለው ነበር። አሁን ምን ይታየውታል? ከዚህም በኋላ ወራት ወይ እስቲ የእርስዎን ግምት ይስጡን። ከአሁን በፊት እንዳልኩት ያኔም ቢሆን በተቀመጠው የጊዜ ሰሌዳ ያልቃል ብዬ አልገምትም። ኢጋድ እንደዛ ማሰቡ መጣሩ ትክክል ነው፣ ተቀባይነትም ነው አምቢሽስ ሆኖ መጀመሩም ጥቅም አለው። መቶ ፐርሰንት ባታገኝ ስልሳውን ሰባውን ታገኛል። አሁን ብዙ ሄደናል፣ ብዙ ርቀት ሄደናል። ስምምነት ከጠፋባቸው ይልቅ ስምምነት የተደረገባቸው ነው የሚበዙት። ግን ስምምነት የጠፋባቸው ደግሞ ዋና ዋናዎቹ ናቸው። የስልጣን የሀብት ክፍፍል የስርዓት፣ የአስተዳደር ስርዓት ናቸው። እነዚህ ጊዜ ያስፈልጋቸዋል፣ ውይይት ያስፈልጋቸዋል። ከአንድ አመት በፊት ምንም ለንግግር ዝግጁ ያልነበሩ አንዳንድ ኃይሎች በተለይ የዲንካው ኮሚኒቲ የፌዴራል የመቀበል ሀሳብ ያለ ይመስላል። ሱዳንም ሶማሊያም እንደዛ ወስደዋል። የሀውዬ ማህበረሰቦች ለረዥም ጊዜ ፌዴራሊዝም በእጃችን በአይናችን አታሳዩን፣ በጆሮችን አታሰሙን ብሎ ተቃውሞት ነበር። አሁን ሀሳቡ በጥሩ መንፈስ የቀረበ አገሮችን ለመበታተን እንዳልሆነና ሌሎች ሀገሮችም መፍትሔ ሆኖ ጥሩ ውጤት ያመጣ የተወሰነ ተስፋ የሰጠ ስለሆነ በዚህ መልኩ የሚል ነው። ስለዚህ ነስ ገምተው አሁንም እንዳልኩት ከሶስት አመት ባነሰ ውስጥ ጉዳዮቹ ተቋጭተው ወደ ሰላም ትገባለች ብዬ ደቡብ ሱዳን አላምንም። ዶክተር መሃሪ ታደለ ማሩ በአፍሪካ ህብረትና በኢጋድ የጸጥታ ተንታኝ፣ በጣም አመሰግናለሁ ስለ ጊዜ። የአሜሪካ ድምጽ ሬዲዮ አድማጮችም በጣም አመሰግናለሁ። ኩራትና ክብርን ለሰዓቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ያስተናገድኳችሁ ኳችሁ ቆንጂት ታዬ ነኝ። በሶስት ሰዓት በሚቀርበው በመደበኛው ፕሮግራማችን እስከምንገናኝ በደህና አምሹ። This program has come to you from the Voice of America, Washington.